መዝሙር ዘጠና ስድስት እግዚአብሔር ነግሰት ታሰይ ምድር ወይታሰያ ደሰያት ብዙሃት ደመና ወቆባር አውዱ ፍትሕ ወርት ተርላ መንበሩ እሳት የሐወር ቅድሜሁ ወነድ የአግቶሙ ለጸላይቱ አስተራየ መባረቅቲሁ ለዓለም ርደት ዋድለቅለቀት ምድር ዋድባርኒ ተመሱ ከመሰም እምቅድመገጹ ለእግዚአብሔር እምቅድመገጹ ለእግዚአብሔር ኩላ ምድር ይነግራ ሰማያት ጸድቀ ዚያሁ ወኩሎም አይዛብ ርቡ ሰባቲሁ ይተሃፈሩ ኩሎም ወለይሰግዱ ለግልፎ ወእለይት ሜክፉ በአማልክቲሆሙ ወይሰግዱ ሎቱ ኩሎም መለይቲሁ ሰምአት ወተፈሳሃት ፀይወን ወተሃስያ አዋልደ ይሁዳ በእንተ ፈትከ እግዚኦ እስመ አንተ እግዚአብሔር ባይቲትከ ልዑል ዲበኩሉ ምድር ፈድፋደ ተለአልከ እምኩሉ አማልክት لا تفكر هو لأجزاهير لأكيد يا أكف أجزاهير نفس الأركانو ويعده نوم مدهاتان بارخ سرقة لأركان ولا رتو أنا لب تفسد يتفسوه أركان بأجزاهير ويجن نيو للذكرى